ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬ ሰኔ 8 2009 ዓ.ም የጋቢና ዝግጅታችን በኢትዮጵያ ለተከሰተው ድርቅ እስከ አሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቁ። ግን ደግሞ አሉና መቶ በመቶ ግን እርዳታ ማናገኝ ከሆነ ያለ እድል ምንድን ነው ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻቸው ህይወት መታደግ የግድ ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ ኮሚሽነር ምትኩ ካሳ ናቸው በጋቢና ተሳፍረው ሁኔታውን ያብራሩልናል የረመዳን ጾምን የሚያፈጥሩ ከመላው ዓለም የተሰባሰቡ የሙስሊም ማኅበረሰብ አባላት በዋሽንግተን ዲሲ እንዴት አብረው በዓሉን ያከብራሉ እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይህን መደጋገፍ ይጨምረዋል። አብረን እንጸልያለን፣ አብረን ጾም እንፈታለን። ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች በጸሎት በሚያፈጥሩበት ቦታ ተገኝተን ያጠናቀርነው ዝግጅት ለምሽቱ ይዘንላችኋል። ከዚሁ ከዋሽንግተን ሳንወጣ ደግሞ ይህ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን፣ የብዙ ሰው ላብ ፈስሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ የሁለት ዓለም ህይወትን ሊያስተሳስር የታለመ እንደሆነ የተነገረለት ሰንሰለት የቴሌቪዥን ድራማን በተመለከተ የምንለው ይኖረናል። ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ላየር እናበቃለን። ጋቢና ቪዮኤ የአዲሱ ትውልድ ድምፅ አብራችሁን። ካድማስተሻገሩ ዜና እናስቀድም። አጠር ላሉት የምሽቱ አለም አቀፍ ዜናዎች ተመልሰን መጥተናል። የአልሸባብ ተዋጊዎች ትላንት ሌሊት ሰው በሚበዛበት ሁለት ተወዳጅ ምግብ ቤቶች ላይ በፈጸመው ጥቃት ቢያንስ ሀያ ዘጠኝ ሰዎች እንደተገደሉ የሶማሊያ ባለስልጣኖች ገለጹ። ከሞቱት መካከል አስራ ስምንት ሲቪሎች እንደሚገኙባቸው፣ ከነሱም ሰባቱ ሴቶች መሆናቸውን የሀገሪቱ የጸጥታ ኃይል ቃል አቀባይ ዛሬ ተናግረዋል። በሶማሊያ መዲና ሆዳን ወረዳ ላይ በሚገኙት ምግብ ቤቶች ላይ ጥቃት የፈጸሙት ስድስት ተዋጊዎችም ተገድለዋል። የጸጥታ ኃይሎች ሁለት ተኛውን ምግብ ቤት ይዘው ከነበሩት አማጽያን ጋር ለ11 ሰዓታት ያህል ከተታኮሱ በኋላ ነው ከበባው የቆመው። አልሸባብ ጥቃቱን እንደፈጸመ በድረገጹ ገልጿል። ምግብ ቤቶቹን ኢላማ ያደረገው ራሳቸውን የሚሸጡ ሴቶች ስላሉበት ነው ሲል በድረገጹ ላይ ጠቅሷል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸውና ዩናይትድ ስቴትስ ጠላቶች ናቸው የሚል እምነት እንደሌላቸው ገልጸዋል። የአሜሪካ የምክር ቤት አባላት በሩሲያ ላይ አዳዲስ ማዕቀቦች እንዲጣሉ ያሳለፉትን ውሳኔ አቃለው አይተዋል። ፑቲን ሩሲያና ዩናይትድ ስቴትስ በሁለቱ የዓለም ጦርነቶች ወቅት ጎን ለጎን ተዋግተዋል፣ የሩሲያ ንጉሳዊ መንግሥት ለዩናይትድ ስቴትስ ነጻነት ቁልፍ ሚና ተጫውተዋል ሲሉ ተናግረዋል። የሩሲያው መሪ ዛሬ ይህንን ያሉት በየዓመቱ በሀገር አቀፍ ደረጃ በስልክ በሚያደርጉት የጥያቄና መልስ ፕሮግራም ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የፍትህ ሂደት ለማሰናከል ሞክረው እንደሆነ ለማረጋገጥ ምርመራ እንደሚደረግባቸው የገለጹትን የዜና ዘገባዎች የዘለፉ ናቸው ሩሲያ በዩናይትድ ስቴትስ የምርጫ ሂደት ላይ እጇን ማስከባቷን አስመልክቶ የሚካሄደው ምርመራ የሚመሩት ባለስልጣን አሁን እሳቸውን እንደሚመረምሩ ነው የተገለጸው ከሩሲያ ጋር ስለመተባበር የፈጠራ ወሬ ነዙ የተገኘ ማስረጃ የለም አሁን ደግሞ ፍትህን የማሰናከል ወሬ ፈጠሩ በማለት ትራምፕ በትዊተር ገጻቸው ላይ አማረዋል አድማጮች ለሰአቱ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ። በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምፅ ሬዲዮ አስረድተዋል። መቶ በመቶ እርዳታ ባይገኝ እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ሕይወት መታደግ እንደሚቻልም ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘውን ድጋፍ አነስተኛ መሆኑን በሚያብራሩበት ይጀምራል። አሁን ራሱ እስካሁን ባለው የ78 ሚሊዮን ብለን ከገለጽም በኋላ ከዓለም አቀፉ ህብረተሰብ ምን አግኝታችኋል? ቢባ ሁለት መቶ ስልሳ ሁለት ሚሊዮን ዶላር ነው የተገኘው። ከዚህ በፊት ቢሆን ኖሮ ከአርባ ፐርሰንት በላይ ይገኝ የነበረበት ሁኔታ ነው ያለው። ይህ የሚያሳየን ምንድን ነው? የለጋሽ ሀገሮች የመለጠጥ ሁኔታ አለ። በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። የዚህ መኖር የበለጠ እንግዲህ በሀገር ውስጥ ምንድን ነው ማድረግ የሚገባል አሁን እየፈተሽን አለ ነው። እኛ ባንረዳ እርዳታ በምንፈልገው መልክ ባይመጣ ምን ማድረግ አለብን ነው የሚለው አማራጭ ሁሉ ነው እየሰራን ያለ ነው ወረስት ኬስ ሴናሪዮ። አሁን ወረስት ኬስ ሴናሪዮ ቅድም ያነሳሁት አለ ቁጥር አሁን አስልተናል አስልተናል። የበልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በእሱ ልክ ነው አሁን የሰራ ነው የሚያስፈልገን ሀብት ስለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል አንዱ የኢትዮጵያ መንግስት ህብረተሰቡንም ጭምር ይዞ ምን ያህል ይሄዳል የሚለውን አይተዋል። ሁለታ ደግሞ ከደኖሮች ምን ያህል ሊገኝ ይችላል። አሁን ከደኖሮች ከተገኘ ከለጋሾች ከተገኘ ተገኘ፣ ካልተገኘ ግን አማራጩማ ላይ ነው የሚወድቀው መንግስትና ኢትዮጵያ ህዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናይ ደግሞ ጥሩ ጅማሬ ያለሁ ካምና ጀምሮ ይህ ምንድን ነው ከተባለ የፌዴራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተደሻሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ድቅ ላጠቃቸው ብረሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። መቶ በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው፣ ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ሕይወት መታደግ የግድን ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ። ግን እዚህ ደረጃ ላይ አልተደረሰም፣ ለልማት የተመደበን በጀት እስከ ማዞር፣ ወደ ድርቁ ጉዳይ እስከ ማዞር አይደለም። ምክንያቱም ምንድነው ጥሩ ነገሩ፣ የአምናውን ድርቅ ስንወስድ ሁሉንም የአገሪቱን ክፍሎች ነው ደጋውንም ወይና ደጋውንም ቆላውንም ክፍል ነው ያጠቃው። የዚህ አመቱን ስንወስድ ያው የኢንዲያን ኦሽን ኔጋቲቭ ዳይፖል ውጤት ስለሆነ የህንዱ ቀኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በአገራችን ደቡብና ደቡብ መርሳቅ ነው አካባቢ ነው። ስለዚ አሁን ድርቁ ነው ጉዳት ደርሰው ቢባል ደጋግመን እንደገለጽ ነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሄሮች፣ ብሄረሰቦችና ህዝቦች፣ ደቡብ ሞና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየውና ባሌ ቆላማ ወረዳዎች፣ ምስራቅ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለነዚህ አካባቢዎች አድርጎ የመስራት ሀብት ነቀናይቶ ለነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም። አሁን የለም ነው። ግን ቢታጣ ቢታጣ፣ አሁን ያለ ህብረተሰብ ክፍል ቸል ቢል ቸል ቢል፣ ምንም ማድረግ ባይችል የዜጎችን ህይወት ማዳን የግድ ነው የሚለው የግድ ስለሚል ኮምፕሮማይዝ የማመቻመች ነገር አይኖርም ነው። እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል ነው። በዛው ልክ ግን አቶ ምትኩ ያለፈው አመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ ዋን ኦፍ ዘ ቤስት ፈንድድ አፒልስ ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ ያገኘ ተብሎ ይገለጽ ዘጠና ከመቶ ከቀረበው ጥሪ ዘጠና ከመቶ ምላሽ እንዳገኘ ነው የሚገለጸው የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው። ይሄ ይሄ ስናየው ምንድን ነው፣ አጠቃላይ ለሰባት ነጥብ ስምንቱ ምግብና ምግብ ነክ ላልሆነው አንድ ነጥብ አንድ ሶስት ቢሊዮን የአሜሪካን ዶላር ነው የሚያስፈልገው ከዛ ውስጥ እንግዲህ እስካሁን ባለው መንግስት ወደ ሁለት መቶ ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው መንግስት በምልበት ሰዓት የፌደራል መንግስት ክልልን የግል ባለ ሀብቱ ሕብረተሰቡን ጨምሮ አንድ ላይ ማለት ነው። ኢትዮጵያ ኢትዮጵያ እንደ ሀገር ስንወስድ በለጋሾች ደረጃ 262 ሚሊዮን ዶላር ነው ቅድም ያልኩት። ስለዚህ ስንደምረው ወደ 462 አካባቢ ነው የሚመጣው። ስለዚህ ከእጅግ አነስተኛ ገንዘብ ነው ብለን የምንወስደው እንግዲህ ከአንድ ነጥብ አንድ ሶስት ቢሊዮን አኳያ እስካሁን ማለት ነው እስካሁን አራት መቶ ስልሳ ሁለት ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ አምና የተሻለ ነው። አንደኛ የድርቁን ሁኔታ ስናይ በኢትዮጵያ ታሪክ ከአምሳ ዓመት ወደዚህ ታይቶ ማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋይል እንደተደረገው አስራ ስድስት ነጥብ አምስት ቢሊዮን የኢትዮጵያ ብር ነው መደቡ የተንቀሳቀሰው የዓለም አቀፍ ሕብረተሰብም ቅድም አንተ እንደገለጽከው ከፍ ገንዘብ ነው ያዋጣው በዛ ምክንያት ታልፏል። ነው ትልቁ ችግር ምንድን ነው? የድርቁ ባህሪ ነው። አሁን ድሮ በሀገራችን ድርቅ ሲከሰት የተወሰኑ ማገገሚያ ዓመታት ነበሩ፣ ሁለተኛውን ድርቅ እስከምናስተናግድ ድረስ አሁን የምንድነው በፈረንጆቹ ባክ ቱ ባክ የሚባሉ ወይም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው። በተለይ አን አርብቶ አደሩ ጋ ስድመጣ ድሮ በነበሩ ድርቅ በድርቅ አመታት አንድ አመት ድርቅ ከሆነ ሶስት አራት አመታት መሀል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብቱ መልሶ የማገገም የተፈጥሮ ግጦሽ መልሶ የማገገም ሁኔታ ስላለ በቀላሉ ተመልሶ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች ሁለትና ሶስት ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ምን አርጎታል? ድርቁን የከፋ አርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ አንዱ እንደ ማሳያ የሚወሰደው። ሁለተኛው ቅድም ለምንድን ነው ከአምናጋ ስና የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም። አሁን የበርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት የተፈጥሮ ድርቅ ሳይሆን የሰው ሰራሽ ችግር ነው። እንግዲህ የፖለቲካ ለመረጋጋት የፈጠረው ነው የተወሰነ አገሮች ደግሞ ስንመጣ የተፈጥሮ ነው። ኢትዮጵያ ነው ጨምሮ ማለት ነው። ያ ስላለ ቅድሚያ ቸነፈር ያጋጠማቸው አገሮች ላይ ትኩረት ማድረጉ ክፋት የለውም። ሶማሊያ ነው ለመሳሰሉ ለምሳሌ ናይል ስቴትን የደቡብ ሱዳንን ስንወስድ የመንን ስንወስድ በበኮ አራም ተጽዕኖ የተጎዳችውን የሰሜን ምስራቅ ናይጄሪያን ስንወስድ ያው ቸነፈር ማለት ፋሚን ነው አስፈላጊው ምላሽ ካልተሰጠ ሰው የሚሞትበት ሁኔታ ስላለ ያ ተገቢ ነው። ከአቅምም አንጻር ኢትዮጵያ በተሻለ አቅም ላይ ስለምትገኝ ለሶማሊያ የተሻለ ድጋፍ ቢደረግ ብለው ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ለሳሌ በቅርቡ የሶማሊያውን ፕሬዚዳንት ተቀብለው ሲያነጋግሩ ለምሳሌ ትክክል ትክክል፣ እሱ አለ እኛ ምንድን ነው የዝም ብሎ እርዳታ ስጡን አይነት አይደለም። የእኛ አቀራረብ ሳይሆን ኢትዮጵያ ያላት ሚና አለሁን አንዱ በአፍሪካ ቀንድ ሰላምና መረጋጋትን ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ እያደረገች ያለው ሚና አለ። አንድ ሁለተኛ፣ በአሁኑ ሰዓት ኢትዮጵያ 830 ሺህ የጎረቤት ሀገር ስደተኞች ታስተናግዳለች፣ በአብዛኛው ከደቡብ ሱዳን። ስለዚህ አንደኛ፣ በአብዛኛው አሁን በድርቅ ከተመቱት ሀገራት ደቡብ ሱዳንና ሶማሊያ ሶማሊያ እና ያ በመሆኑ አንደኛ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በእጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830 ሺ የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነትም አይታወቅም። እዛ ሰላምና መረጋጋት እስካልተፈጠረ ድረስ ተጨማሪ ስደተኞች ሊመጡ ይችላሉ ወደኛ ከሌሎች ጎረቤት ሀገሮችም ጭምር ማለት ነው። ያ ስላለ እነዚህንም ጭም ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ኢኮኖሚ እድገቷ እንዲቀጥል ለማድረግ ልትደገፍ ይገባል ነው። ይሄ ማድረግ ካልተቻለም ለምን ትገደዳለች፣ ቅድም ደጋግሜ እንደገለጽኩት የልማት በጀቷን ወደ ሰብዓዊ እርዳታ ልታዞር ትገደዳለች። የኛ መከራከሪያ ነጥቦቻችን ማሳሚያ ነጥቦች እነዚህ ናቸው እንጂ የግዴታ ልንረዳ ይገባል የሚል የግዴታ ልንረዳ ይገባል የምንልበት ከዚህ መነሻ ነው። አቶ ምትኩ ካሳ የኤፍድሪ አደጋ ስጋት ስራ አመራር ኮሚሽነር በጣም አመሰግናለሁ። እስክንድርን ለዘገባው እናመሰግናለን። በዋሽንግተን ዲሲ በሚገኝ የሙስሊም ማህበረሰብ ተቋም ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች የረመዳንን ጾም አብሮነት በጸሎት በማፍጠር እያሳለፉት ነው። ሄኖክ ሰማግዜር በዚህ ስፍራ ተገኝቶ ተከታዩን ዘገባ አጠናክሯል። አልሃኩም ተካቱር ሐታ ዙርቱም ልመቃቢር ከላ ሰውፈ ተዕለሙን። ረመዳን ከሪም። ዛሬ የምንገኘው የፈርስት ሂጅራ የሙስሊም ማህበረሰብ ተቋም ነው። እዚህ ጾም የሚፈቱበት ሰዓት ነው። ከየትኛውም የአፍሪካ አካባቢዎች ከየትኛውም የዓለም አካባቢዎች ሙስሊሞች ተሰባስበው ጾም የሚፈቱበት የአብሮነትና የአንድነት ሰዓታቸው ነው። ጸሎታቸውን ያደርጋሉ። አብረናቸው እንቆያለን። አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። አሁን ሰዎች እየገቡ ነው የሚገኙት ወደ መስጊዱ። አብረናችሁ እንቆያለን። አላሁ አክበር። ብስሚላህ ራማን ራሒም። ስሜ ሼክ ካሊድ ሙሐመድ ዑመር እባላለሁ። በዚህ በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሚገኘው በዚህ ባለሁበት መስጊድ ውስጥ ኢማም ነኝ። እንግዲህ መስጊዳችን በኢትዮጵያ ሙስሊሞች ኮሚኒቲ የተቋቋመም ቢሆን ሙስሊሞች በአጠቃላይ ከአጠቃላይ ሀገር በተለይ አፍሪካኖች በብዛት የሚመጡበት መስጊድ ነው። የተለያዩ ሀገር ምዕመናን እዚህ መስጊድ ተጠቃሚዎች ናቸው። ሰርቪሳችን ማንንም አይለይም። ሁሉም ይመጣሉ። በተለይ በዚህ በረመዳን እንደምታዩት ሙሉ ረመዳን 30 ቀኑን ጾም እዚሁ በጋራ ነው የምናፈጥረው። አብዛኛው የኢትዮጵያ ኮሚኒቲዎች አሉ። ሁለተኛ ደረጃ ላይ ያለው የአፍሪካን አሜሪካን ናቸው። ከዛ ሱዳኖች አሉ፣ ኤሪትሪያዎች አሉ፣ ሶማሌዎች አሉ፣ ማሊ አለ፣ ሴኔጋል አለ፣ ናይጄሪያ አለ፣ ከጋናም አሉ ሌሎችም የአፍሪካ ሀገሮች፣ የአፍሪካዎቹን ብቻ ነው የጠቀስኩት። እንግዲህ አልጄሪያም አለ። ከኤዥያም የመጡ የኤዥያዎቹ አሉ። ከአረብም አለ። እንደዚሁም ደግሞ ከባንግላዴሽም የመጡ ሰዎች አሉ። ብዙ ናቸው እንግዲህ መስጊዱ በአጠቃላይ። ከፓኪስታንም አለ። ብዙ ናቸው። ማይና ታኒሙ ሳሊሱ ከካሜሩን። ማይና ታኒሙ ሳሊሱ እባላለሁ ከካሜሩን ነው የመጣሁት። ወደ አሜሪካ ከመጣሁም ስምንት ወር ሆኖኛል። ሙስሊም በመሆኔ ቶሎ ማህበረሰቡን እንድቀላቀል ረድቶኛል። የመስጊዱን ምልክት አየሁ፣ እዛ መጣሁ። ይኸው አብሬ ከማህበረሰቡ ጋር ሳፈጥር ቆየት ብያለሁ። እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይህን መደጋገፍ ይጨምረዋል አብረን እንጸልያለን አብረን ጾም እንፈታለን አዚዝ ራባጂ ይባላለሁ ከአልጄሪያ ነው የመጣሁት እዚህ ለ30 ዓመታት ኖሬያለሁ መውዱ ናኪሶ እባላለሁ የመጣሁት ከሞሪታንያ ነው። ኢብራሂም አይመን አብዱላቲፍ አብን ሸሪፍ ዲሲ ኢብራሂም ኢብን አብድላቲፍ ሸሪፍ እባላለሁ። ቦስተን ተወልጄ ከዚያ በጆርጃ አደግኩኝ። አሁን ዲሲ ይኖራለሁ። አስራአራት ዓመቴ ነው። አባቴ ታሪክ ያስተምረኛል። ታሪካዊ የጥናት ፊልሞችን እከታተላለሁ። ታሪክ በጣም እወዳለሁ። ወጣቶች ታሪካቸውን ማወቅ አለባቸው ብዬ አስባለሁ። የመጡበትን ታሪካቸውን፣ አሁን እነሱን እንዲሆኑ ያደረጋቸውን ሁኔታዎች ማወቅ አለባቸው እላለሁ። በተለይ በዚህ በአሜሪካ ውስጥ ከሁሉም ዓለም የመጣ ሙስሊም በመሆኑ የአሜሪካ መስጊዶች ከሌሎች በየሀገሩ ከሚገኙት መሳጅዶች የሚለዩት በዚህ ነው። ደስ የሚለው ዳይቨርስ ናቸው። ደስ የሚለኝ ከሌሎች ሙስሊሞች ጋር አብሬ ኔ ሙስሊም ጋር አብሬ በመስገዴና ጸሎት በማድረጌ በጣም ደስተኛ ነኝ። አሰላሙ አሌይኩም ወራትመቱላ ወበረካቱሁ። እኛ እዚህ የመጣ ነው፣ ያው አፍጥር ልናስፈጥርንም ነው ልናፈጥርም ነው እዚህ ከ ሁለት መቶ ሰዎች በላይ እዚህ ያፈጥራሉ። ትልቅ መስጊድ ነው። ቆያን እዚህ ከጀመርን ብዙ ጀማዎች አሉ። ወንዶችም አሉ፣ ሴቶችም አሉ። እዚህ እናፈጥራለን። ተሰብስበን እንሰራለን። ለአፍጥር ሾርባ እንሰራለን፣ ምግብ ይመጣል። ሁላችንም ተሰብስበን እዚህ በጀማ እናፈጥራለን። እንግዶችም ሲመጡ አዲስም የሚመጡ ሰዎች ካሉ አንድ ላይ ተሰብስበን እዚህ እናፈጥራለን ሁላችን መቀለ ሰውፈ ተለሙን ስሜ አብዱሰመድ ጣልሃ ይባላል። ለአራት አመታት እዚህ ነው ያለሁት። መጀመሪያ ከዛ ስንነሳ እስልምና እንደተውን ነገር ነበረ የቆጥረው የቆጠር ነው ምክንያት አሜሪካ እስልምና አለ የሚለው አናስበው። እዛ ግን ስንመጣ ውስጡ ስንገባ እጅግ ደስ የሚል ከማንኛውም ሀገር የበለጠ ሃይማኖት የምታራምድበት ሀገር ነው በነፃነት ማለት ነው። الله أكبر عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا الختام يا ربنا عليه سلامي عليك ربنا بحسن الختام يا ربنا بحسن الختام عليك ربنا هينوك لزق بو نامسكنا لن قديش هينوك ست ابرها فترك አዎ አብረና ፈጠርን። ከሱራፌል ሽፈራው ዲጄ ፋንሱ ጋር አብረን ነበረ ሄድ ነው። እንደዚሁም የቪኦኤ የፈረንሳይኛ ሰርቪስ አገልግሎትም ነበረ በህብረት የሰራ ነው። በጣም ደስ የሚል የአብሮነት ጊዜ ነበረ። እኛም ደስ ብሎን የመጣ ነው። ቪዲዮውን ደግሞ ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የፈረንሳይኛውን ደግሞ ቪኦኤ አፍሪክ ላይ መከታተል ትችላላችሁ። እናመሰግናለን ሁለታችሁንም። ወደ ተከታዩ ዘገባችን ስናመራ ደግሞ ከትላንት በስቲያ ማክሰኞ ምሽት የተዋወቀው ተከታታይ የቴሌቪዥን ድራማ ነው። የተከታዩ ቅንብራችን ትኩረት ታዋቂና አዳዲስ ተዋንያዎች እየተሳተፉበት ቀጣይ ነው እና እንግዲህ ወደፊት የሚሳተፉበትም እንላለን። የሁለት ዓለም ሕይወትን ሊያስተሳስር የታለመ ትዕይንት ነው። ከዋሽንግተን ዲሲ ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ድራማው የተዋወቀበትን ሥነ ሥርዓት የተከታተለ ባልደረባችን አሉላ ከበደ ተከታዩን አጠር ያለ ቅንብር ለጋቢን አካፍሎናል። በሌላ ነገር አልጠረጠርሽም። ደግሞ እራት ለመጋበዝ ምክንያት ያስፈልገዋል። እንደ እኔ ወደ እዛች ሀገር አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ። ይሄ ስጋ ባይኖር አንተ እኔን አንድ ቀን አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነካካ ሊያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ አገራቸው ጋር ያላቸውን የጠበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖርበትን አገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነ ስርዓት ቀድሞ የአዲስ አበባው ኤፍኤም 97 ነጥብ አንድ ጋዜጠኛ በኋላ ለረዥም ዓመታት የጀርመን ራዲዮ የዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቢኤሱ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው። ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ድግ ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀመረውን ለመመረቅ ልፋታቸው፣ ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ስልታቸውን አብረን ለመጋራት ነው እዚህ የተገኘ ነው። በዩናይት ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ ስድስት ወራት ስርጭት መሰናዶ በርካታ ወራት ይፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል። ዛሬ እለቱ ጁን አስራ ሶስት ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ ዓመት ጁን 13 ቀን 2016 ላይ ነበረ። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን፣ የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤሊት ይደረጋል ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም፣ አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጽናት አመዛዝነው ካጠገባችን በአንድ ቀን ቀረጻ የተሰወሩም ነበሩ። አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው ዛሬ በዚያ ስም ልጠራ ሲል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሮ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም ስ አሜሪካ ይህ አሜሪካ ነው፣ ሁሉም የሚቻልበት እንደማለት የአነበባት ያነበባት ተራኪ ግጥሙ በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል። አሜሪካ ነው። እኔ እና እኔ የረታው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሃል የሚባል አቶ በየፊናው የጸነፈ ይሄ የኔ ሕዝብ ስለሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጠው እንዲህ ይላሉ እግር ተወርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገሶ ሰሚያቶ ጩኸታችን በባሩድ አጥር ለምንኖረው የግፍ ቀንበር ተጭኖብን ጠዋት ማታ ኤሎሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አርማ የጭቁሞች ድምፃችን ነው ይልሃል። መብታቸው ነው። ሌላኛው ጽንፍ ደግሞ እንዲህ ይልሃል፣ ዩሚን ሳንሰለት ዩሚን ጩሃ ይልሃል። አንበሳ የሚያስድ ግድግዳ ሰንሰለት በአንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቁርቢውን ለቆ። ኦው ሰንሰለት እኮ የፍሪኮች መዘነጫ፣ የአራዳ ልጆች አንደኛ ምርጫ፣ መሽቀርቀሪያ፣ ማማሪያችን፣ መዋቢያችን፣ ከሰፊው ሕዝብ የሚለየን መታወቂያ፣ መድመቂያችን፣ ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። ዚስ ኢዝ አሜሪካ። የማሩ ግጥም ይቀጥላል። ረዥም ነው ግጥሙ። አንጋፋና ታዋቂ ተዋናዮች ዓለም ፀሐይ ወዳጅና ተክሌ ደስታ በመድረኩ ለወጣቶቹ ተዋናዮች የተሰናዳውን ሽልማት ሰጥተዋል። የሙዚቃ አቀናባሪዎችን ሌሎች አጋዥ የፊልም ባለሙያዎችን ጨምሮ ከሰላሳ በላይ ሰዎች የተሳተፉበት ተከታታይ ድራማ በኢቢኤስ ቴሌቪዥን የፊታችን ቅዳሜ ምሽት መታየት ይጀምራል። ከአዘጋጆቹና ከተዋናዮቹ ጋር የተካሄዱ ቃለ ምልልሶች በራዲዮ መጽሔት ፕሮግራማችን ይቀርባሉ። ሰንሰለት Das Ich bestimmt nicht anders ऱ्याचे दुखरे सगळं काय बसानावता የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አደራ አደራ አደራ ድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ኖክ ሰማ ግዜርነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ሞቅቢል ያበረ ነው። ጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ take what they